مَلَا ترى ملا ترى رملات رملات رملات رملات رملات رملات رملات يَزَفَتَ

ወእምዝ ተወለ ቆሎቱ ጽርቅስክላለም አማን መነኑ ሰማይት ጣዕማ ለዛ ዓለም ወከዐው ደሞሙ በእንተ እግዚአብሔር ገሱ ሞተ መሪራ